የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአንድ መቶ በላይ ሕፃናትን ጨምሮ በመጠለያ ጣቢያው ሳሉ ባለፈው ሳምንት በህወሓት ኃይሎች ተገደሉ ያላቸውን 240 ተፈናቃዮች ለማሰብ በመላው ክልሉ ለሦስት ቀናት የሚዘልቅ የሐዘን ቀን ማወጁን የአፋር ምክር ቤት አስታወቀ። አሁን እዚህ ላይ ባለ ይሄ ሰራ ውስጥ ስታልለው አለኛ ሌሊት ሁላ እዛ ምግብ ምናምን የሚሰጥበት ቦታ ነበረ። ከዛ ተሰብስበዋል። በቃ ሌሊት ይመጣል፣ ከባድ መሳሪያ ይቶክሳል። ህዝብ እንዳለ ተደናበረ። በቃ ሽማግሌ ምናምን ይሞታል። በቃ ሚስትና ሕፃን ልጅ ሞቷል። በጊዜው በመጠለያ ካምፑ የነበሩና ከጥቃቱ የተረፉ ስደተኛ ናቸው። ሙሉ ዘገባው በዕለቱ አቢርስ ይቀርባል። መንግስት በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ግንባር ሰራዊት ብሎ የሚጠራው ቡድን ከህወሓት ኃይሎች ጋር ግንባር ፈጥሬ ያለሁ አለ። በትግራዩ ግጭት ከሕጻጽና ሽመልባ ስደተኞች መጠለያ ካምፖች ሸሽተው የተበተኑ ኤርትራውያን ስደተኞችን በጎንደር ወደ አቋቋመው አዲስ የመጠለያ ካምፕ ለማዛወር እየሰራ መሆኑን የኢትዮጵያ የስደተኞችና ስደት ተመላሾች ድርጅት አመለከተ። ዜናውን ተከትሎ በሚስተናገደው የመጽሔት ትንታኔ ክፍለ ጊዜ በተከታታይ ይቀርባሉ። ጤና ስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ነሐሴ 2015-2013 ዓ ም ስንትታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅ ይታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከቴክኒክ መሐንዲሱ ሲድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብሬያችሁ ዘልቃለሁ አሁን የሰዓቱን የአለም ዜና ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችው ቆንጅ ይታየ ነኝ የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሀት ጥቃት ሕይወታቸውን አጡ ላላቸው ከሁለት መቶ በላይ ንጹሐን ዜጎች የሶስት ቀናት የሐዘን ጊዜ አውጇል በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተሰነዘረው ወታደራዊ ጥቃት ጉዳት የደረሰባቸው ከ40 እስከ 46 የሚደርሱ ሰዎች በዱብቲ ረፈራል ሆስፒታል ሕክምና እያገኙ መሆናቸውን ከሆስፒታሉ የተገኘው መረጃ ያመለክታል። የክልሉን ምክር ቤት አፈ ጉባኤ አሚና ሴኮን የጠቀሰው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብቧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ የሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን ደግሞ የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀ ቡድን መንግስቱ አሸባሪ ብሎ ከፈረጀው ከህወሀት ጋር ወታደራዊ ጥምረት መፍጠሩን አስታወቀ። የኢትዮጵያ ፌዴራል መንግስት የትግራይ መንግስት ተበትኗል፣ አዲስ ምርጫ እስከሚካሄድ ድረስ ስልጣኑ የጊዜያዊ አስተዳደር ነው ቢልም የትግራይ ክልል መሪ መሆናቸውን የሚናገሩት ዶክተር ደብረጽዮን ገብረ ሚካኤልም ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራን ነው ብለዋል። በሌላ በኩል ሁለቱ ቡድኖች በጋራ በመሆን በሰላማዊ ዜጎች ላይ ጥቃት እየፈጸሙና እያስፈጸሙ ኢትዮጵያን ለማፍረስ በድብቅ ተቀናጅተው ይሰራሉ እያለ የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱን የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ አስታውሰው ይህ በዚህ ደረጃ ግልጽ መሆኑ ለኢትዮጵያ ህዝብ በተለይም ደግሞ ለኦሮሞ ህዝብ እጅግ ጠቃሚ ነው ብለዋል። ዝርዝሩን የያዘ ዘገባ ለመጽሔት ክፍለ ጊዜ አሰናድተናል። በሌላ ዜና ትናንት ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በህወሀት ኃይሎች ላይ የመከላከያ ሰራዊትና ሌሎችም የጸጥታ ኃይሎች እርምጃ እንዲወስዱ አቅጣጫ አስቀምጠናል በማለት በወጣው መግለጫ ላይ አስተያየታቸውን የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ተኩስ እንዲቆም ጥሪ ማድረጋችንን አሁንም እንቀጥላለን ብለዋል። የዩኤስኤድ አስተዳዳሪ ሰማንታ ፓወር የተኩስ አቁም ጥሪ አሰምተው በተመለሱ በአንድ ሳምንት ውስጥ የጦርነት ጥሪ በያዘው መግለጫ ላይ የአስተዳደሩ ምላሽ ምንድን ነው ለሚለው ለጋዜጠኛ ጥያቄ ኔት ፕራይስ ሲመልሱ ጥሪያችንን እንቀጥላለን፣ የኢትዮጵያ ባለሥልጣናትም ይህንኑ ጥሪ ከሳቸው በግልጽ ሰምተውታል ብለዋል። ትኩረት መሰጠት ያለበት ሁሉን አቀፍ ሰላም እንዲሰፍን በይበልጥም የኢትዮጵያ ሕዝብ መከራ እንዲያከትም መነጋገር ላይ መሆን ይኖርበታል ሲሉም አስከትለዋል። ግጭት የሚያቀጣጥል አነጋገር የውይይት ጠረጴዛ ላይ መቀመጥን አስቸጋሪ ያደርገዋል ሲሉም አክለዋል። ትናንት ከጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ ኢትዮጵያን ለማፈራረስ ተነስቷል ያለውን ኃይል ለመደምሰስ እድሜው የፈቀደ ኢትዮጵያዊ ሁሉ አገሩን ለመጠበቅ ዘብ ይቁም ብሏል። ሕወሓት በበኩሉ የኢትዮጵያ መንግስት ተሸንፎ እንጂ ተኩስ አቁሞ አልወጣም ብሎ ያስቀመጥናቸው ቅድመ ሁኔታዎች ካልተሟሉ በስተቀር ውጊያውን እንቀጥላለን በማለት በአመራሮቹ በኩል ማስታወቁ ይታወሳል። ይህ በዚህ እንዳለ ዛሬ ነሐሴ አምስት ቀን የምግብ እርዳታ የጫኑ 277 መኪናዎች ትግራይ ክልል መድረሳቸውን የአስቸኳይ ጊዜ መረጃ ማጣሪያ ባወጣው መግለጫ አስታውቋል። በኮቪድ-19 ዜና ኢትዮጵያ ውስጥ ትናንት የኮቪድ-19 ምርመራ ከተደረገላቸው 7518 ሰዎች መካከል 882ቱ ላይ ቫይረሱ መገኘቱን የጤና ሚኒስቴር ፌስቡክ ላይ የሰፈረው ዕለታዊ ሰንጠረዥ ያሳያል። በዚሁ የ24 ሰዓት ጊዜ ውስጥ የአስር ሰዎች ህይወት በበሽታው ሳቢያ ማለፉንም ያመለክታል። አጠቃላዩ በኮቪድ ምክንያት ለህልፈት የተዳረጉት ሰዎች ቁጥር 4440 መግባቱን ነው የሚያመለክተው። የክትባቱን ሂደት በተመለከተ 2291339 ሰዎች እስካሁን ተከትበዋል። የጤና ሚኒስቴር ሀገሪቱ ሦስተኛ የኮሮና ቫይረስ ስርጭት ማዕበል ላይ እንዳለች የአሃዞችን መጨመር ዋቢ አድርጎ ትናንት ባቀረብነው ዘገባ ላይ አሳስበዋል። የጥንቃቄ መንገዶች ላይ ቸልተኝነት እንዳለን በመጥቀስ ሕብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ተማጽኖ አሰምቷል። በሌላ ዜና ባለፈው ሰኔ ወር የክትባት አቅርቦቷ በሙሉ አልቆባት የከረመችው ዩጋንዳ ነዋሪዎችን መከተብ ጀምራለች። ክትባቱም መውሰድ ላይ በነዋሪዎቹ ዘንድ ያለው ማመንታት ቀነስ ያደረገ ቢሆንም አሁንም የክትባት ዘመቻው ሂደት ዝግተኛ እንደሆነ የጤና ሰራተኞች ይናገራሉ። የ17 ዓመቱ የካምፓላ ነዋሪ ካዋሊያ ፖል ክትባቱን ለማግኘት ቅድሚያ ከተሰጣቸው የህብረተሰብ ክፍሎች መሃል ባይሆንም እድሉ እንዲሞክር ሰልፍ ይዞ እየተጠባበቀ እንዲህ ሲል ተናግሯል። የእናቴ አለቃ የነበሩት ሰው በኮቪድ ምክንያት ሞቱ። በጣም ይጠነቀቁ ነበር። ማስክ ያላደረገ ሰው አያነጋግሩም ነበር። እኔም እንዴ እኚህ ሰው ዶክተር ናቸው፣ ግዙፍም ናቸው። እሳቸውን ከያዛቸው እኔም ጋር እየተቃረበ ነው ብዬ ነው የመጣሁት። ትምህርት ቤቶች ከመከፈታቸው አስቀድሞ ሰባት ሚሊዮን ልጆች መከተብ እንዳለባቸው የሀገሪቱ የጤና ሚኒስቴር አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ሀገራቸው ለዓለም ሀገሮች የምትሰጠውን የኮቪድ ክትባት መጠን ከፍ እንዲያደርጉ ተማጽኖ ቀርቦላቸዋል። ተጨማሪ ዘረመላቸውን የቀየሩ የኮሮና ቫይረስ አይነቶች እንዳይከሰቱ ለመከላከል ፕሬዚደንቱ ዩናይትድ ስቴትስ ለዓለም ሀገሮች የምትሰጠውን ክትባት አቅርቦት እንድትጨምር ከ175 በላይ የጤና ጥበቃ አዋቂዎች፣ ሳይንቲስቶችና ተሟጋቾች ጠይቀዋል። የጤና ባለሙያዎቹ ይህንኑ አስመልክተው ለፕሬዚደንቱ ደብዳቤ መጻፋቸውን ዋሽንግተን ፖስት ዘግበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሕግ መወሰኛው ምክር ቤት ሁለቱም ፓርቲዎች አንድ ላይ ሆነው ያሳለፉትን የአንድ ትሪሊዮን ዶላር የመሰረተ ልማት እቅድ ከሁለት ለአንድ በላይ በሆነ ድምፅ እንዲያልፍ ያደረጉትን የምክር ቤት አባላት አመሰገኑ። ዝርዝሩን ደረጀ ደስታ ያቀርበዋል። ጥቅሉ የመሠረተ ልማት እቅድ በአምስት ዓመታት ውስጥ ወደ 550 ቢሊዮን ዶላር የሚጠጋ አዲስ በጀት ለመንገዶች፣ ለድልድዮች፣ ለብሮድባንድ ኢንተርኔት፣ ለውሃ ቧንቧ መስመሮችና ለሌሎች ሕዝባዊ አገልግሎት የሚውሉ መሰረተ ልማቶች ወጪ የሚውል ነው። ፕሬዚደንት ጆ ባይደን ስለዚህ የበጀት እቅድ ሲገልጹ እንዲህ ብለዋል። አሜሪካ ሁሌም ትልቅ የብልጽግና ጸጋ አላት። የበለጠውን የምትበለጽገው ደግሞ እኛ አሜሪካውያን በራሷ በአሜሪካ ላይ መዋለ ንዋይ ስናፈስ ነው። ይህ የመሠረተ ልማት ዕቅድ የሚያደርገው ያንኑ ነው። የሕግ መወሰኛው ምክር ቤት አባላትን ከፍተኛ የሆነ ድጋፍ በማግኘት በ69 ድምፅ አልፏል። ምክር ቤቱ መሠረተ ልማትን አስመልክቶ በዚህ ልዩነት ድምፅ ሲሰጥ ከ1956 ወዲህ ይህ ከፍተኛው ነው። እቅዱ በመላ አገሪቱ በሚገኙ ከተሞች የገጠርና የተለያዩ የማህበረሰብ ክፍሎች የሰራተኛ ማህበራት ህብረት አባል ለሚሆኑ ለሚሊዮኖች የሥራ ዕድል የሚፈጥርም ነው። አሜሪካ አሜሪካ በትክክል መልሰን የምንገነባት በዚህ መንገድ ነው። የህግ መወሰኛው ምክር ቤት ውሳኔ ወደ ህዝብ ተወካዮች ምክር ቤት የተላከ ሲሆን በሚቀጥለው ወር እንደሚታይ ይጠበቃል። ፕሬዚደንት ጆ ባይደን ቀደም ሲል በጀቱ ለአሜሪካ ምጣኔ ሀብት እድገትም ሆነ የአሜሪካ ዋነኛ ኢኮኖሚ ተቀናቃኝ ከሆነችው ቻይና ጋር ለመወዳደር መሰረታዊ መሆኑን መግለጻቸው ይታወሳል። ደረጀን ለዘገባው አመሰግናለሁ። ለአስር ዓመታት በዘለቀ ሶስት የስልጣን ዘመን የኒውዮርክ አገረገዢ ሆነው ያገለገሉት አንድሩ ኮሞ በ11 ሴቶች ላይ ፆታዊ ትንኮሳ በመፈጸም መወንጀላቸውን ተከትሎ ስልጣናቸውን እንደሚለቁ ትናንት ይፋ አድርገዋል። ከሁለት ሳምንታት በኋላ ጨርሰው እንደሚሰናበቱ ነው ኮሞ ያስታወቁት። የአሜሪካ ድምፅ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። አገረ ገዢው አንድሪው ኩሞ ከስልጣን መልቀቃቸውን ሲያስታውቁ መንግስት ስራውን መስራት እንዲችል ዘወር ማለት ስላስፈለገኝ ነው ብለዋል። የሀገሪቱ ሕግ አውጪ አካል ከስልጣናቸው ለማንሳት ግፊት ሲያደርግ የቆየ ቢሆንም ለአንዳንድ የኒውዮርክ ነዋሪዎች ግን ውሳኔው ያልጠበቁት ሆኖባቸዋል። ኩሞ ከስልጣናቸው መልቀቃቸውን ቢያስታውቁም በሴቶች ላይ ትንኮሳ ፈጽመዋል የሚለውን ውንጀላ ግን ሆን ብሎ እርሳቸውን ለማጥቃት የቀረበ ፖለቲካዊ ግፊት ነው በማለት አሁንም አልተቀበሉትም። በየ አጋጣሚው ሰዎችን ሴቶችንም ሆነ ወንዶችን በመሳም የቅፍ ሰላምታ ሰጣለው። ይህን ሳደርግ ነው የኖርኩት። ማስታወስ እስከምችለው ድረስ ይሄ የኔ ማንነት ነው። በሐሳቤ እንኳ የማንንም መስመር ጥሼ አላውቅም። ዛሬ ግን መስመሩ በምን ያክል ተከልሎ እንደገና እንደተሰመረ አላስተዋልኩም። እኔ በፍጹም ያልተቀበልኳቸው ግን መቀበል የነበረብኝ የትውልድና የባህል ለውጦች አሉ። ለዚያ ደግሞ ምንም ምክንያት አይኖረኝም። ዋና አቃቢ ሕግ የሆኑት ላቲሻ ጄምስ ባለፈው ሳምንት እንዳስታወቁት ኩሞ የተወነጀሉባቸውን ድርጊቶች የፈጸሙት አሁን በቅጥር ላይ ባሉና ከስራ በለቀቁ የግዛቱ መንግስት ተቀጣሪዎች ላይ ነው። ኩሞን የሚተኩት ከዚህ ቀደም የአሜሪካ ምክር ቤት አባል የነበሩት የ62 ዓመቷ ገዢ ካቲ ሆኩል ሲሆኑ ኒውዮርክ ግዛትን በማስተዳደር የመጀመሪያዋ ሴት ይሆናሉ። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመጨረሻም የአፍጋኒስታኑ የአየር ጥቃታችን ወደፊት እየገፉ ባሉት የታሊባን ታጣቂዎች ላይ ጉዳት በማድረስ እያገዘ ነው ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር አስታወቀ። ያም ሆኖ እየተጠናከረ ላለው የታሊባን ጥቃት ከአየር የሚወሰድ እርምጃ ብቻውን መፍትሄ እንደማይሆን የመከላከያ ሚኒስቴሩ አያይዞ አስጠንቅቋል። ዩናይትድ ስቴትስ ባለፉት ሳምንታት ካታር ከሚገኘው የአየር ኃይል ሰፈሯ እንዲሁም ፋርስ ባሕረ ሰላጤ ላይ ካለው የጦር መርከብ በመነሳት የታሊባን ኢላማዎችን ደብድባለች። ሆኖም ታሊባን ትናንት ስምንተኛውን ከተማ መቆጣጠሩን ተከትሎ የአየር ጥቃቱ ውጤታማነት ላይ ጥያቄ እየተነሳ ነው። እያደረስን ያለነው ጥቃት ኢላማውን እየመታና ታሊባኖች ላይ ጉዳት እያደረሰ መሆኑን እናውቃለን ያሉት የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ፣ የአየር ጥቃት ብቻውን ታሊባንን ለመክታት በቂ እንዳልሆነ አስታውቀዋል። የሀገሪቱ ኃይሎች አቅሙም፣ ብቃቱም ብዛቱም አላቸው፣ ያን መጠቀም የመሪዎቹ ኃላፊነት ይሆናል ነው ያሉት። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች ክብራትና ክብራን፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ረቡዕ ነሐሴ 5 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ እንደ ወትረው ሁሉ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ 943 እና በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አብዮርስ ነው። የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ተገደሉ ላላቸው ከ200 በላይ ንጹሐን ዜጎች የሶስት ቀናት የሐዘን ጊዜ አውጀዋል። አንድ ልጃቸውና የትዳር አጋራቸውን በጥቃቱ የተገደሉባቸው መሆኑን ያስረዱ አንድ አባት ድርጊቱን ጭካኔ የተሞላበት ተግባር ሲሉ አውግዘውታል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተፈጸመ በተባለው በዚህ ጥቃት ጉዳት የደረሰባቸው ሌሎች ደግሞ ከአርባ በላይ ሰዎች ዱብቲ ከፍተኛ ሆስፒታል በሕክምና በመረዳት ላይ መሆናቸውን ጠቅሶ የጤና ተቋሙን ምንጮች አመልክቶ መስፍን አራጌ ተከታዩን አድርሶናል። የክልሉ ምክር ቤት አፈ ጉባኤ አሚና ሴኮን የጠቀሰው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብቧል ህወሀት ድንገት በከፍተው የከባድ መሳሪያ ጥቃት 107 ህጻናት 89 ሴቶችና 44 አዛውንቶች ህይወታቸው ያለፈበት በርካቶች የተጎዱበት በመጋዘን ውስጥ የነበረ አስቸኳይ የእርዳታ ምግብ ሙሉ በሙሉ የወደመበት መሆኑን የገለጹት አፈ ጉባኤዋ የተፈጸመውን ድርጊት ኢትዮጵያውያን እንዲያወግዙና ና እንዲቃወሙ ጥሪ አስተላልፈዋል ከዛሬ ጀምሮ ለሶስት ቀናት በሚዘልቆ የሀዘን ቀን የክልሉ መንግስት ሰንደ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ለበለፍ ወስኗል። የዱብት ሪፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ የሱፍ ለአሜሪካ ድምጽ ሬዲዮ እንደገለጹት ሐምሌ 28 ተሰነዘረ በተባለው ጥቃት በተለይ ህጻናት፣ ሴቶችና አዛውንቶች ጉዳት ደርሶባቸው ወደ ሆስፒታሉ መጥተዋል። መምጣት ጀመሩ። በአምቡላንስ በተለያዩ መኪኖች መንገድም ስለምርቅ ሁለት መቶ ምናምን ኪሎ ሜትር ላይ ርቀት ስላለው ከዛ የተወሰኑ ደግሞ ጠዋት መጡ እና አብዛኛው ደግሞ የደረሱ ህጻናትና ሴቶች ናቸው። በእርግጥ ወንዶች አሉ፣ እድሜ የገፉም አሉ። አንድ በአካል ያየ ናቸው እኔ ራስ ያየኋቸው አይናቸው የተጎዱ ሰባ ምናምን አመት አዛውንት ነበሩ እና እኛ ጋር ከአርባስ ከአርባ ስድስት የሚሆኑ ነው የመጡት ጉዳት የደረሰባቸው ጉዳት ያደረሰ ህክምናቸውን እየተከታተሉ ሳለ ህይወታቸው ያለፈ መኖራቸውን ጠቁመው የጤና መሻሻል ያሳዩት ከሆስፒታል እንዲሆ እንዲወጡ መደረጋቸውንም ገልጸዋል። አስረቱ እዛው ያው ክትትል እያደረግን ነው ነው ያረፉና ህይወታቸው አለፈ አለፈ አለፈ። ቀላል ጉዳት ያላቸው የወጡ አሉ። ትናንትና ትናንት ወዳ ስቴል ህክምና ላይ ያለዋሉ ሁለት ኦፕራሲዮን የተደረገም ህጻንም አለ እስከማስታውሰው ድረስ። ከዛ ተጨማሪ መጣል ብለን ስንጠብቅ አብዛኛው ዛው ላይ እንደሞቱና መንገድ ላይም የሞቱም እንዳሉ መድረስ እንዳልተቻለ ነው የተነገረም። ሁለት ሪፈር ተልቋል ወደ አዲስ አበባ ከባድ ጉዳት ያለባቸው እዚህ ሰአት በህይወት ይኖሩ አይኖሩም እናቀው ነገር የለም። ከለዋ ከተማ ነዋሪ የሆኑት አንድ አባት ጁንታ ሲሉ የጠሩት ኃይል መኖሪያ አካባቢያቸውን በወታደራዊ ጥቃት ሲቆጣጠር ቤተሰቦቻቸውን ይዘው በአቅራቢያቸው ወደሚገኘው ጋሊኮማ መጠለያ ጣቢያ መሰደዳቸውን ያስታውሳሉ። እኔ እዛ ከልዋንም ከተማ ነው የሚኖረው እና እዛ ባለፈው ይዘባል ጊዜ እነሱ ይሄ ከባድ መሳሪያ ምናምን ይመታል። ይሄ ጁንታ ከዛ ይመታል ጊዜ ወደዚህ ወደ ፋንቲረሱ የሚባል አለ። ይሄ ጋሊኮማ ኮማ ከበሌ ይባላል። እዛ ከበሌ ማዕከል ነው የተጠለለው። እኛ ከዛ ከከተማ ማዕከል መጥቶ ማለት ተጠልላችሁ እዚያ ከጥቃት ሸሽቶ መጠለያ ጣቢያ ላይ ያረፉት አባትና ቤተሰቦቻቸው ግን የፈሩት ተከትሏቸው እንደመጣ ይናገራሉ። ባረፉበት መጠለያ ላይ የተጣለ ከባድ መሳሪያ የባለቤታቸውንና የአንድ ልጃቸውን ሕይወት እንደነጠቀ የሌላ ልጃቸውን አካል ደግሞ እንደ ጎዳህ ልጃቸውን ከሚያስታመሙበት ዱብ ሪፈራል ሆስፒታል ሆነው ለአሜሪካ ድምጽ ሬዲዮ አስታውቀዋል። እኔ በጣም ተኝቶ ነበር ሌሊት ዘጠኝ ሰዓት ና እዛ ከኛ ጋራ ብዙ ሰዎች አለ እዛ የተፈናቀለ ከልዋን ና እዛ ከያለው ወደዚህ የመጣ ሰው ምናምን ይዛ ብዙ ነበረ ሌሊት ተኝተዋል ሴታ ጫን አለ ሽማግሌ አለ እኛም አለ ወንዱ ከዛ ተኝቷል። ጊዜ ሌሊት ዘጠኝ ሰዓት ከባድ ከባድ መሳሪያ ይተኮሳል ይሄ እኛ አይተን የማና ኪሴ ድምፅ ምናምን ትልቅ ነው ምጮሆ ማን ነው የሚተኩሰው ይሄ በትግራይ በኩል የመጣ ጁንታ የነ የተኩሰ ዘጠኝ ሰዓት መጥተ ተኩሰ እንቅልፍ ተኝቶ ነበረኛ ከዛ ከባድ መሳሪያ ተኳከሰ በቃ እንዳለ ህዝብ የሚገባባት ጠፋ እሳት ነው ውሃ ነው በቃ ምን ይላል የገባ ጫካ የገባ ጫካ ገባ በቃ እዛ ማዕከል የነበረ ጥላ ስር ይሄ ምንድን ነው የሚባለው ሰራ ሰራ ውስጥ ተኝቶ ነበረኛ ዝናብ ምናምን ይጥላል እዛ ዛ እኔ ሳንታ ሁለት ልጆች ነበረ ሴት ልጆች የወለደ የኔ ሚስት፣ የሶስት አመት ህሳናት ነበረ። አንደኛው እና ሚስቴ ሙታለች። አንድ ሂሳን ልጅ አሁን እዚህ ሆስፒታል ሶስት አመት ሂሳን ልጅ ዚ ወደኛ ከህወሓት በኩል መሆኑን በምን አረጋገጣችሁ የተተኮሰው? እኛ አሁን ይሄ አፋር ዳጓል መረጃ ምናምን የሚለውጡ ማለት ነው። አሁን እነሱ የተኮሱበት አካባቢ ጭራሽ አፋር ነው እንጂ ያለው ሌላ መንግስት አካል የለም። ሲቪል ነው ያለው እዚህ የተሰበሰበ ማለት ነው። ጋሊኮማ ላይ ያለ መንግስት ሀይል የለም ከዛ ይመጣል ጊዜ ሌሊት ላይ ከባድ መሳሪያ በቃ እንዳለ ፈጅ በቃ እዛ ቶከሰ ከባድ መሳሪያ ሌሊት መጣ። በቃ በእንቅልፍ የተኛበት ከከልዋን ከተማ በኩል ይመጣል። እዛ ከልዋን ከተማ የተቆታተረ እሱ ቆይቷል። አሁን ከዛ ከከልዋን ከተማ በኩል እኛ እየተፈናቀለ ማለት ነው። እዛ ከልዋን እነሱ ሲገባ ነው ያመለጠኛ አሁን እዚህ ላ ባለ ይሄ ሰራ ውስጥ ተሰታልለው አለኛ ሌሊት ተኝቷል ሁላ እዛ ምግ ምናምን የሚሰጥበት ቦታ ነበረ። ከዛ ዛ ተሰብስበዋል በቃ ሌሊት ይመጣል ከባድ መሳሪያ ህዝብ እንዳለ ተደናበረ። በቃ ሽማግሌ ምናምን ሞተዋል። በቃ ሚስትና ሕፃን ልጅ ሞተዋል። ዳጉ በአፋር አካባቢ በስፋት የሚታወቅና ዘመናትን የተሻገረ የዳበረ የመረጃ ልወጥ ባህል ነው። ከአመታት ቆይታ በኋላ ልጅ የማግኘት ህልማቸው እውን እንደሆነላቸው የሚናገሩት አባት ባልጠበቁት ሁኔታ ልጃቸውንም የትዳር አጋራቸውንም በማጣታቸው የመንፈስ መረበሽ ውስጥ ገብቻለሁ ይላሉ። አምስት አመት ሙሉ ሚስቴ ጋር ተጋብቶ አልወለድም ነበር። ሁለት ሶስት አመት በፊት ነው የወለደ። ሁለት አመት ሳይወልድ ቆይቶ ማንጣ ነበር የወለደ። አሁን በቃ ሚስት ሂፃን ልጅ የሞቷል። አሁን ሂፃን ልጅ ብቻ ነው የቀረ። ያው ልበላች ቀረ አሁን በቃ ህዝብ ጨረሰ። እዚህ አካባቢ አላ አይበላቸው። በንጹሃን ተፈናቃዮች ላይ ደርሷል ያሉትን ወታደራዊ ጥቃትም አረመኒያዊ ተግባር ብለውታል። ይሄ የሰው ባህሪ የሌለው ይሄ እንስሳት ባህሪም የለም ራሱ ይሄ ከአረመኒ ነው ይሄ ባህሪ ያለ እንጂ ሰው ሰው እንደዚህ አይጨርስም። እንደው ጨርሷል። የእኛ ህዝብ ጨርሷል። በቃ አፋር ሞቷል። ወደ ሶስት መቶ ይጠጋል። ሁለት መቶ ምናምን ይሆናል ህዝብ የሞተ በቃ ሂፃ ልጅ፣ ሽማግሌ፣ ሴት ምናምን ሁሉ አብሮ የሞተ ከያሎ ከሎና ገታ አካባቢዎች የተፈናቀሉ ሰላሳ ሺህ ሰዎች ሰፍረውበታል በተባለው የጋሊኮማ መጠለያ ጣቢያ ላይ ከህወሓት ተተኮሰ በተባለ ከባድ መሳሪያ ከሁለት መቶ ሰዎች በላይ መሞታቸውንና ወደ አምሳ የሚጠጉት አስከሬናቸው እስካሁን አለመገኘቱን የክልሉ ሴቶችና ህጻናት ቢሮ ኃላፊ አይሻይ ሱፍ ለአሜሪካ ድምጽ ሬዲዮ ትናንት ገልጸው ነበር። የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት ግን ጋሊኮማ ላይ ምግብ የተከማቸባቸውን መጋዘኖች ያቃጠሉት ጥቃት ሰንዝሮ በመሸሽ ላይ የነበሩት የመንግስት ኃይሎች ናቸው ብለዋል። የኢትዮጵያ ሰብአዊ መብቶ ሰዎች ኮሚሽንም በአፋር ክልል ጉሊና ወረዳ ጋሊኮማ ቀበሌ በሚገኙ ጤና ጣቢያዎችና ትምህርት ቤቶች ላይ በደረሰ ጥቃት በርካታ ቁጥር ያላቸው ህጻናትን ጨምሮ በመቶች የሚቆጠሩ የሀገር ውስጥ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ በአሁኑ ወቅት ለተጎጂዎቹ የህክምና እርዳታ በሚደረግባቸው አካባቢዎች ክትትል የሚያደርግ ቡድን እንዳሰማራ በይፋ ይገጹ አስነብበዋል። ኮሚሽኑ ግጭት ባገረሽባቸው የአማራ ክልል አካባቢዎች ስላለው ሁኔታም ክትትል እያደረገ መሆኑን ጠቅሶ በግጭቱ ሳቢያ አደጋ ላይ የወደቁ ንጹሀን ሰዎች ቁጥር እየጨመረ መምጣቱ እንዳሳሰበው አስታውቋል። በግጭቱ ውስጥ ተሳትፎ ላላቸው አካላትም ባስተላለፈው መልእክት ሀገራዊም ሆነ ዓለም አቀፋዊ ሰብአዊ ምቶች ድንጋጌዎችና በጦርነት ህግና መርሆች የተጣለባቸውን ግዴታ እንዲያከብሩ አሳስቧል። ንጹሐን ዜጎችንና ታሪካዊ ቅርሶችን ጨምሮ የህዝብ መሰረተ ልማቶች ኢላማ እንዳይሆኑም አሳስቧል። ይህ በእንዲህ እንዳለ በወልዲያና አካባቢው በቀጠለው ወታደራዊ ግጭት ከአካባቢያቸው ተፈናቅለው ወደ ውጫሌ፣ ሐይቅ፣ ደሴና ኮምቦልቻ ከተሞች በርካታ ሰዎች እየመጡ መሆናቸው ታውቋል። የስልክ መስመር መቋረጡን ተከትሎ ጥለዋቸው የመጡት ቤተሰቦቻቸው የሚገኙበትን የሚያሳዩትን የደህንነት ሁኔታ አለማወቃቸው እንዳሳሰባቸው ለአሜሪካ ድምጽ ሬዲዮ የተናገሩት አስተያየት ሰጪዎች ትኩረት ለወልዲያ የሚል መልእክትም አስተላልፈዋል። የደሴ ከተማ አስተዳደር ወደ ከተማዋ የሚገባው ተፈናቃይ ቁጥር በመጨመሩና በወቅታዊ የጸጥታ ጉዳይ ምክንያት ከትናንት ጀምሮ ሰዓት እላፊ ያወጀ ሲሆን በአዋጁ መሰረት ለጸጥታ ተግባር ከተሰማሩት ውጭ ማንኛውም ሰው ከምሽቱ ሁለት ሰዓት በኋላ እንዲንቀሳቀስ አይፈቀድለትም። ለአሜሪካ ድምጽ ሬዲዮ መስፍን መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ወደ አስተዋወቅኩት ሌላ ርዕስ ነው የምወስዳችሁ። የኢትዮጵያ መንግሥት ባለሥልጣናት ኦነግ ሽኔ የሚሉትና የሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀ ቡድን መንግስቱ አሸባሪ ብሎ ከፈረጀው ህወሀት ጋር ወታደራዊ ጥምረት መፍጠሩን አስታውቋል። የኢትዮጵያ ፌዴራል መንግስት የትግራይ መንግስት ተበትነዋል አዲስ ምርጫ እስኪካሄድ ድረስ ስልጣኑ የጊዜያዊ አስተዳደሩ ነው ቢልም የትግራይ ክልል መሪ መሆናቸውን የሚናገሩት ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራን ነው ብለዋል። በሌላ በኩል ሁለቱ ቡድኖች በጋራ በመሆን በሰላማዊ ዜጎች ላይ ጥቃት እየፈጸሙና እያስፈጸሙ ኢትዮጵያን ለማፍረስ በድብቅ ተቀናይተው ይሰራሉ እያለ የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱን የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የሕዝብ ግንኙነት ኃላፊ አቶ ታዬ ደንዳአ አስታውሰው፣ ይህ በዚህ ደረጃ ግልጽ መሆኑ ለኢትዮጵያ ሕዝብ በተለይም ደግሞ ለኦሮሞ ሕዝብ እጅግ ጠቃሚ ነው ይላሉ። ጽዮን ግርማ ከአሶሺየትድ ፕሬስና ከሮይተርስ ዜና አውታሮች የተገኙ ዘገባዎችን አጣምራ፣ እንዲሁም አቶ ታዬ ደንደዓን አነጋግራ ተከታዩን ዘገባ አጠናቅራለች። የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ የሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን ደግሞ የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀ ቡድን መሪ ድሪባ ኩምሳ ወይም ጃል መሮ አሁን ያለው ብቸኛ መፍትሄ እንዲነገራቸው በሚፈልጉት ቋንቋ በማናገር የመንግስትን ወታደራዊ ኃይል መጣል ነው ሲል ለአሶሺየትድ ፕሬስ ተናግሯል። መንግስት አሸባሪ ብሎ የፈረጀው እና በዘገባው የትግራይ ኃይሎች ተብሎ የተጠራው የህወሓት ቡድን ጋር ተባብሮ የመስራት ጥያቄ እንደቀረበላቸው ገልጾም ጥሪውን ተቀብለው ከስምምነት ላይ የደረሱት ደግሞ ከጥቂት ሳምንታት በፊት መሆኑን ተናግሯል። አያይዞም ወታደራዊ ቅንጅት በማድረግ በአንድ አይነት ጠላት ላይ ለመተባበር መግባባት ላይ ደርሰናል ብሏል። አሁን ስምምነቱ ወታደራዊ መረጃዎችን በመለዋወጥ መጀመሩን ገልጾ እስካሁን ጎን ለጎን መዋጋት አለመጀመራቸውን ተናግሯል። ሆኖም ግን ጎን ለጎን ሆኖ መዋጋት አስፈላጊ የሚሆንበት ጊዜ ይኖራል ብሏል። የኢትዮጵያ ፌዴራል መንግስት የትግራይ መንግስት ተበትኗል አዲስ ምርጫ እስኪካሄድ ድረስ ስልጣኑ የጊዜያዊ አስተዳደር ነው ቢልም የትግራይ ክልል መሪ መሆናቸውን የሚናገሩት ዶክተር ደብረ ጽዮን ገብረ ሚካኤል ለሮይተርስ የዜና ወኪል በሰጡት የስልክ ምላሽ ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራ ነው ብለዋል። ተጨማሪ ማብራሪያ ከመስጠት ግን ተቆጥበዋል። በሌላ በኩል ሁለቱ ቡድኖች በጋራ በመሆን በሰላማዊ ዜጎች ላይ ጥቃት እየፈጸሙና እያስፈጸሙ ኢትዮጵያን ለማፍረስ በድብቅ ተቀናጅተው ይሰራሉ እያለ የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱን የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ አስታውሰው ይህ በዚህ ደረጃ ግልጽ መሆኑ ለኢትዮጵያ ህዝብ በተለይም ደግሞ ለኦሮሞ ህዝብ እጅግ ጠቃሚ ነው ብለዋል። ሁለቱ ቡድኖች አንድም ጊዜ የተለያዩበት ጊዜ አለ ብዬ አላስብም። ከእኔ አንጻር አስራ ዘጠኝ ዘጠና ስድስት ሶስት መቶ ሀምሳ ተማሪዎች ከዩኒቨርስቲ ሲሚባረር በወያኔ ታገል ብለን እኔ በራሴ አርባ ሁለት ተማሪዎችን ይዤ በሀረር መስመር ከሸኔው ጋር ለመከላከል ሞክሬ ነበር። ለሸኔ ኦልሞስት አብዛኞቻችንን ይዞ ለወያኔ አስረከበን። ሸኔና ወያኔ አንድና ያው መሆናቸው የገባኝ ያኔ ነው። ከዚያም በኋላ ሁለት ሺ አስር ላይ ይህንን በግልጽ ሸኔ ማለት ይሄ ወያኔ ጉዳይ አስፈጻሚ ነው የሚል አርቲክል ጽፌ ነበረ። ላይ ላዩ የተለያዩ ሊመስሉም ሸኔ ኦሮምኛ የሚናገር ወያኔ እንደነበረ ዜና ግልጽ ነበረ። ይሄ ዛሬ በዚህ ደረጃ ግልጽ መሆኑ እጅግ በጣም ጠቃሚ ጉዳይ ነው። እዚህ የሚገርም ነገር አይሆንም። ብዙ ሰዎችን ሸኔ ይታገልልናል የኦሮሞ ሕዝብ ጥያቄ በዛ በኩል ይመለጣል ብሎ ሲያስቡ የነበሩትን ያነቃል ብዬ ስለማስብ ነው። አቶ ታዬ ሁለቱ ቡድኖች በአንድ በኩል አንድ ላይ የሰሩ፣ በሌላ በኩል ደግሞ ህወሓት በስልጣን ላይ በነበረበት ጊዜ ኦሮሞን ለማሰቃየት ኦነግ የሚል ታርጋ ሲለጥፍበት ቆይቷል ካሉ በኋላ አሁን ኢትዮጵያውያንን በድብብቆሽ ሲያጠቁ የቆዩ ቡድኖች በግልጽ አደባባይ ላይ ወጥተዋል ይላሉ። ኦሮሞን ለማስተቃየት መወደ ሲፍልግ የአክሽን ታደርጋ የለቀፊበትና ባላት ከሆነ ይዘርፋል፣ አማሪ ከሆነ ያባርራል፣ ይገላል። አመራር ራሱ ኢቭን ኦህድ ሆኖ ስለ ኦሮሞ መናገር አይቻልም ነበረ። በዛ መንገድ ይጠቀምበት ነበር። በሌላ በኩል ደግሞ የሸኔውን አጠቃላይ አመራሩን ይዞ ሞተሩን ይዞ በራሱ የኦሮሞ ህዝብ የሚታገልልኝ አካል አለ ብሎ እንዲያስብ በዛ ደረጃ ሳይኮሎጂክሊ አስሮ ያስቀመጠበት ጊዜ ነው ነበረው ይሄ ሸኔ የኦሮሞ ህዝብ በተለይ ወጣቱ ሁለት ሺ ሰባት ሁለት ሺ ስምንት ሁለት ሺ ዘጠኝ በገፍ ሲገደል የኦሮሞ ህዝብ በወያኔ ሴራ ከሶማሌ ክልል በሚሊዮን የሚቆጠር ሲፈናቀል አንድ ጥይት አልተኮሰም። ወያኔ ሲወርቅ ነው ተኩስ የጀመረው። ይሄ በራሱ አንድነታቸውን የሚመሰክር ነው። ዛሬ ይህንን አንድነት በይፋ በዚህ ደረጃ መግለጻቸው የሚገርም አይደለም። ግን አብዛኞቹ የሚያነቃ ይመስላል። በጣም ጥሩ ነው ብዬ ነው የማስበው። የኢትዮጵያ መንግሥት ባለስልጣናት ኦነግ ሸኔ የሚሉትና ራሱን ደግሞ የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀው ቡድን መሪ ድሪባ ኩምሳ ወይም ጃልመሮ ለአሶሽትድ ፕሬስ ሲናገር ህወሓት በስልጣን ላይ ያለ በኦሮሞ ህዝብ ላይ ብዙ ግፎችን መፈጸሙንና እርሱ የፈጠራቸው ችግሮች አሁንም ድረስ እንዳሉ ገልጾ፣ አሁን ህወሓት ከስህተቱ ትምህርት እንደወሰደ ተስፋ አደርጋለሁ ብሏል። አያይዞም ከዚህ በኋላ ህሊናቸውን ካልሳቱ በስተቀር ተመሳሳይ ስህተት የሚፈጽሙ አይመስለኝም ካለ በኋላ ይህንን የሚያደርጉ ከሆነ በሀገሪቱ ውስጥ ትርምስ ሊፈጠር፣ ኢትዮጵያም ልትፈርስ ትችላለች ብሏል። በሌላ በኩል በሳተላይት ስልክ ለሮይተርስ ስለ ጉዳዩ የተናገሩት የህወሓት ቃል አቀባይ አቶ ጌታቸው ረዳ ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራ ነው ካሉ በኋላ በኢትዮጵያ የወደፊት እጣ ላይ ድርሻ ካላቸው ቡድኖች ጋር ጋር በትብብር በጋራ መስራት ተፈጥሯዊ ነው ወይም አዲስ ነገር አይደለም ብለዋል። መንግስት ሕወሓትና ኦነግ ሸኔ በጋራ ሆነው በሰላማዊ ዜጎች ላይ ጥቃት እያደረሱ ነው በማለት በተደጋጋሚ ሲወቅስ ቆይቷል። ይህን ወቀሳ ሕወሓትም ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ሲያስተባብሉ የቆዩ ሲሆን አቶ ታዬ ደንደአ ይህ ዛሬ ይፋ የወጣው ድርድር ኢትዮጵያና ህዝቦቿ ላይ ለረጅም ጊዜ ሲሰራ የነበረውን በደል በግልጽ ማውጣታቸው ከመታወቁ በስተቀር ቀድሞውንም የነበረ ነው ይላሉ። በአንድ በኩል ለውጥ ሀይሉ ተረጋግተው ሪፎርሙን ተቋማዊ በሆነ መልክ ማካሄድ እንዳይችል በጸጥታ አጀንዳ ይዴት እንዲጠመድ አድርጎን ይሄ ወያኔ በተለይ ሰራዊቱ ከባለፈው ጥቅምት ጀምሮ የወያኔ ጄኔራሎች፣ ኮሎኔሎች ከሰራዊቱ ሳይወጡ በፊት በኦሮሚያ ክልል ሸኔ ህይወት እንዲዘራ፣ ትጥቅ እንዲያገኝ፣ ስንቅ እንዲያገኝ ሲሰራ የነበረ የመረጃ አገልግሎት መረጃ ሲሰጡት ነበረ። እንዲደራጅም በዛ ደረጃ ስትራቴጂ ሲሰጡት ነበረ። ያ ደግሞ ኦሮሞ ከወንድሞቹ በተለይ ደግሞ በኦሮሞ እና በአማራ መካከል መናበብ እንዳይኖር ስንፈኝነት፣ በሁለቱም አካባቢ በዚህም በኩል ያኛውን የሚተናኮል በዚህም በዚያም በኩል ተመሳሳይ ሁኔታ እንዲሆን እና ግጭት እንዲኖር በኦሮሚያ ላይ ደግሞ በተለያየ ጊዜ ብሄር ላይ ያተኮረ ጥቃት ግድያ እንዲፈጠር ያ ደግሞ ሌላ አካባቢ ተመሳሳይ ጥቃቶች ኦሮሞ ላይ እንዲፈጸሙ ግሬ ማድረግ ያክል ነው። በዛ ደረጃ የተሰሩ ብዙ ስራዎች፣ ብዙ ጥፋቶች፣ የደረሱ ጉዳቶች አሉ። በልዞ ላይ የተፈጸመ አለ ወሮ ጉድሩ ወለጋም አካባቢ ሆነ አለ ከጉሙዝ ጋርም ሆኖ ደግሞ ጉሙዝ ላይ ጉዳት አድርሰው እዛ ውስጥ ሲኖሩ የነበሩ በጣም በመቶ ሺ የሚቆጠሩ ኦሮሞ እንዲፈናቀል ያደረገው ይሄ ሸኔ ነው። ከዚህ ከጌዲዮ ና እንዲጋጭ ያደረገው ይሄ ሸኔ ነው። ኢቨን ይሄ ሸኔ ሲገባ አዲስ አበባም ላይ እየተፈጠረ ነገር ከጋሞ ማህበረሰብ ጉራዩ አካባቢ የነበረው ችግር ሲዝላቸዋል። በአጠቃላይ መረጋጋት እንዳይኖር፣ ስጋት እንዲፈጠር፣ መጠራጠር እንዲኖር ሲሰሩ የነበሩ በሽፋን ነበር ያኔ ሲያደርጉ የነበረው አሁን ግን በግላጭ አንድና ያው መሆናቸውን ተናግረዋል። ከዚህ በኋላ የቆረጠ የወሰነ እርምጃ ለመውሰድ ቀላል ስለሚሆን ሁሉንም ሀይል ስለሚያሰባግብ ይሄ ጥሩ ነው፣ በጣም ደስ የሚል ነው፣ በእኔ በኩል ማለት ነው። አቶ ድሪባ ኩምሳ ምን ያህል ጦር ይዘው ከህወሓት ጋር እንደሚሰለፉ ከኤፒ ለቀረበላቸው ጥያቄ ወታደራዊ ሚስጥር ነው በማለት ከመናገር ተቆጥበዋል። አቶ ታዬ በበኩላቸው ኢትዮጵያን ለማፍረስ ህዝቦቿንም ለማጎሳቆል ማን ከማን ጋር ተባብሮ ሲሰራ እንደቆየና እንደሚሰራ በራሱ አንደበት ግልጽ ሲወጣ ለሁሉም ኢትዮጵያውያን እውነቱን ከጥርጣሬ በላይ ያስረግጥለታል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ። ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ መቀሌ ይወስደናል። የፌዴራል መንግሥት የአሸባሪው ኃይል ታጣቂዎች የሚላቸው ህወሓት የትግራይ መከላከያ የሚላቸው የማጥቃት ዘመቻ መጀመራቸውንና በዚህም ድል እየቀናን ነው፣ በርካታ ተዋጊዎችንም ደምሰናል ይላሉ። የመቀሌው ዘጋቢያችን ሙልጌታ አጽበሀ የቡድኑን ቃል አቀባይ ገብረ ጻዲቅ ቃል አቀባይ ጠቅሶ ተከታዩን አድርሰናል። የንጋት ዘመቻ ተብሎ በተሰየመ አዲስ የማጥቃት ዘመቻ የትግራይ ኃይሎች በአፋርና አማራ ክልል አካባቢዎች በሚገኙ የኢትዮጵያ መከላከያ ኃይል፣ የክልሎች ልዩ ኃይሎችና ሚሊሻዎች ላይ ጥቃት እያካሄድ ነው፣ ድልም እያገኘ ነው በማለት የሰራዊቱ ቃል አቀባይ ገብረ ገብረ ጻድቅ የተናገሩት በትግራይ ክልል የትግራይ መከላከያ ኃይል ተብለው የሚጠሩ በፌዴራሉ መንግስት ደግሞ የአሸባሪ ኃይል ታጣቂዎች ተብለው የተፈረጁ ኃይሎች ቃል አቀባይ በዛሬው እለት በመቀሌ ከተማ በሰጡት መግለጫ ከአሁን በፊት የተካሄዱ ዘመቻ ራሳ ላና ዘመቻ እናቶች ቅጥያ የሆነ የንጋት ዘመቻ ተብሎ የተሰየመ ማጥቃት ጀምረናል ብለዋል። ቃል አቀባዩ በመግለጫቸው ሰራዊታቸው በወልዲያ መስመር እስከ ንፋስ ማውጫ በተባለ አካባቢ ከሀያ በላይ ትላልቅና ትናንሽ ከተሞች ይዘናል በማለት ገልጸዋል። እንዲሁም በአፋር ግንባርና በወልዲያ መርሳ መስመር በተካሄዱ የማጥቃት ዘመቻዎች ሰራዊታችን ድል እያገኘ ነው ሲሉ ነው የተናገሩት። ወፍሪ ፀሐይ ብራቅ ቅድም ኢሉ ብዝሓለፉ ወፍርታት ወፍሪ ኣሎ ኣባነጋን ወፍሪ ዴታት ትግራይን ዝረኣናዮ ጭላንጭል ብርሃን። የንጋት ዘመቻ ተብሎ የተሰየመበት ምክንያት ባለፈው በተካሄዱ ዘመቻ ራስ አሉላ እና ዘመቻ የትግራይ እናቶች ተከትሎ ያገኘ ነው ትንሽ ብርሃን ያጣጣምነው፣ ሰላም የሚበዛው የትግራይ አካባቢ ከጨለማ ወጥቶ ሰላም ያገኘበት ጊዜ ስለነበረ የተፈጠረው ብርሃን እንዲደምቅ ሙሉ በሙሉ እንዲበራ ነው። ከነበርንበት መድረክ ወደ ከፍተኛ የድልና ቀጣይ ብሩህ ተስፋ የሚያቅድ እንዲሆን ነው። አሁንም ጠላቶቻችን ማረፍ ስላልቻሉ በየጊዜው የተደመሰሰው ኃይላቸው እንደ አዲስ እየሞሉ ሰላማችን፣ ደህንነታችን እንዲሰጡን ስላልፈለጉ ነው። አሁንም ህልውናችንና ደህንነታችን በክንዳችን በማለት የንጋት ዘመቻ አንጸባራቂ ድሎች እያስመዘገበ ነው ነው ያሉት ቃል አቀባዩም በእነዚህ ውጊያዎች ከ10ሺህ በላይ የጠላት ኃይል ብለው የጠሩትን እንደደመሰሱ ነው ቃል አቀባዩ የገለጹት እንዲሁም 9 ታንኮች 19 መድፎች 10 ብረት ለበስ በእንፈ የተባሉ መሳሪያዎች እንደማረኩ የገለጹት ቃል አቀባዩ ሌሎች መካከለኛና አነስተኛ መሳሪያዎችም በሺዎች ይዘናል ብለዋል ዘመቻው ቀጣይ መሆኑም ተናግረዋል የትግራይ ኃይሎች በሚንቀሳቀስባቸው የአፋርና የአማራ ክልል አካባቢዎች በንጹሐን ዜጎች ላይ ጉዳት እየደረሰ እንደሆነ ክስ ቀርባል ተብለው የተጠየቁ ገብረ ገብረ ጻዳው ሰራዊታችን ስነ ምግባሩ የታወቀ ነው፣ በሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት እንዳይደርስ የሚንከባከብ ነው ብለው ይህ ክስ የሚያቀርቡ አካላት በትግራይ ሕዝብ ላይ እነሱ ግፍ ስለፈጸሙ በራሳቸው መነጽር ሌላው ስለሚያዩ ነው ብለዋል። በትናንትናው ዕለት የፌዴራሉ መንግስት የሀገር መከላከያ ሰራዊት፣ የክልል ልዩ ኃይሎች እንዲሁም ሚሊሻዎች ኢትዮጵያን ለማፈራረስ የተነሳ የክህደት ኃይል አለ እሱን ለመደምሰስ ብርቱና የማያዳግም ክንዳችሁን አሳርፉ ብሎ ያቀረበው ጥሪ አስመልክቶ በሰጡት ምላሽ ደግሞ ከዚህ በፊትም በየቀኑ የክተት ጥሪ ሲቀርብና ፉከራዎችም ሲሰሙ ነበር። ሆኖም በመሬት ላይ ግን የትግራይ ሰራዊት ማስቆም የሚችል አቅም የላቸውም። አሁንም ተመሳሳይ ነው በማለት ነው መልስ የሰጡት። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም። ሁልጌታ ለዘገባው አመሰግናለሁ። አድማጮች፣ ለተከታዩ ርዕስ ደግሞ ወደ ባህር ዳር ነው የምንሻገረው። የመከላከያ ሰራዊትና የክልል ኃይሎች እያካሄዱት ያለው ትግል የተያዙ ቦታዎችን ለማስለቀቅ ብቻ ሳይሆን የኢትዮጵያ ስጋት ሆነው ያሉትን ህወሓት የደቀነውን አደጋ ሙሉ በሙሉ መቀልበስና መደምሰስ ነው ሲል የአማራ ብሔራዊ ክልላዊ መንግስት አስታውቋል። የሽብር ቡድን ሲሉ የጠሩትን ህወሓት በአማራ ክልል ሰርጎ በገባባቸው እንዲሁም ጦርነት በከፈተባቸው አካባቢዎች ሽንፈት እየገጠመው ነው ሲሉ የክልሉ መንግስት ቃል አቀባይ ግዛቸው ሙሉነህ ተናግረዋል። አስቴር ምስጋናው ተከታትለዋለች። በክልሉ ወቅታዊ ሁኔታ ላይ ዛሬ ለጋዜጠኞች መግለጫ የሰጡት የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አሸባሪ ብለው የጠሩት የህወሀት ቡድን ሰርጎ በገባባቸው የአማራ ክልል አካባቢዎች በሽንፈት ለቆ በመውጣት ላይ ነው ብለዋል። በሰሜን አካባቢ ውጊያ ያለው በአዲጎሹ በአዲርቃይና በማይጠብሪ አካባቢ ነው። እስከ ሱዳን ድንበር ድረስ መሄድ ነው ማለት ነው። በምስራቁ በኩል ደግሞ ላሊበላ አለ ሀራ፣ መርሳ፣ ወልዲያ ጋሸና፣ መቂት በተጨባጭ ውጊያ ያለባቸው ቦታዎች ናቸው። ዋጋ አጠቃላይ ከትላንትና ጀምሮ እስከዛሬ ያለውን ውጤት ለመግለጽ ያህል እንግዲህ በምስራቁ በኩል እስከ መርሳ የሚደርስ ከመርሳም ወጣ ብሎ ዙሪያው ላይ ጭምር ውጊያ ሲደረግ ነው የነበረው። በተደረገው ኦፕሬሽን አሁን መርሳን ሙሉ በሙሉ የተለቀቀበት ሁኔታ ነው ያለ። በወልዳያም በተመሳሳይ ድል እየተገኘ ነው ያለው። እዚህ ጨጨሆን ተሻግረን መቂት አካባቢ ደግሞ ከባድ ውጊያ ተደርጓል። በዚህም ከፍተኛ ኪሳራ ነው አሸባሪ ቡድን የደረሰበት። አሁን መቂት እየተለቀቀ ወደፊት እየሄደ ነው ያለው። በርካታ የቡድን መሳሪያዎች ተማርከዋል። ከዚህ ኃይል የሚደመሰሰው ተደምስሷል። ቀሪው ደግሞ እየሸሸ ያለበት ሁኔታ አለ። በአብዛኛው ደግሞ እጅ እየሰጠ ያለበት ሁኔታ አለ። ይሄ ሁሉ የምናደርገው ፍልሚያ አሁን ዛሬ በሚገኙ ትናንሽ ድሎች የሚያቆም አይደለም። ወይም ደግሞ የሆነን ቦታ በማስለቀቅ የምናቆመው አይደለም። የሆነን ቦታ በመያዝ የምናቆመው ጦርነት አይደለም። የጦርነት የጦርነት ይሄ ኃይል እስካለ ድረስ ሰላም እንደማይኖር በደንብ ግልጽ ሆኖ የወጣ ጉዳይ ነው። ከአንዴም ሁለት ጊዜ የተረጋገጠ ነው። ስለዚህ ከዚህ በኋላ የምናደርገው የትግል አግባብ በአጠቃላይ ለሁሉናችን አደጋ የሆነውንና አሸባሪው ቡድን የህወሓት ኃይል ሲንቀሳቀስ በሙሉ የአማራ ክልል ተወላጆች ሁሉ በሌላም ክልል ያሉት ጭምር በእነዚህ ተላላኪዎች ስጋት የሚሆንበት እድል ማቆም አለበት የሚል በደንብ በተጨባጭ መሰመር አለበት። ስለዚህ ይሄን ኃይል በደንብ መዋጋት ማለት ኢትዮጵያን ማስቀጠል ማለት ነው። አቶ ግዛቸው አሸባሪ ብለው የጠሩት ህወሓት ከክልሉ ውጭ በሚኖሩ የአማራ ብሔር ተወላጆች ላይም በአሁኑ ሰዓት በቅጥረኞቹ አማካኝነት ጥቃት እየሰነዘረ ነው በማለትም ወንጅለዋል። በተለይ አማራ ክልል በሚዋ የሚያሰንባቸው አካባቢዎች ሁሉ እንቅስቃሴ እያደረገ ነው ያለው። በቤኒሻንጉልም እንደ ዓይነት የመግባት እንቅስቃሴ ያደርጋል የተላላኪ ቡድን። ኦሮሚያ ክልልም አማራ በብዛት በሚገኝበት አካባቢ የተላላኪ ቡድን የሚያሰማራቸው ኃይሎች ጥቃት ለመሰንዘር እንቅስቃሴ እያደረጉ ነው ያለው። በአጠቃላይ ተረባርቦ አማራን የማጥፋት ኢትዮጵያን የመበተን እንቅስቃሴ ውስጥ ነው የተገባው። ስለዚህ ግልጽ የሆነ ወረራ ነው እየተፈጸመ ያለው። በክልሉ ውስጥ የሚኖሩና እስከ መንግስት አመራርነት የስልጣን እርከን የደረሱ ግን ደግሞ በአሸባሪነት ከተፈረጀው ድርጅት ጋር ሲሰሩ የተገኙ አንዳንድ የህወሀት ደጋፊዎች መኖራቸውን አቶ ግዛቸው ጠቅሰዋል፣ ሌሎችም ከድርጊታቸው እንዲቆጠቡ አሳስበዋል። ህዝቡ በተለያየ መንገድ በሚሰራጩ የሐሰት ወሬዎች ሳይደናገር አካባቢውን ነቅቶ እንዲጠብቅም አቶ ግዛቸው ጥሪ አቅርበዋል። በኢትዮጵያ መንግስት በአሸባሪነት የተፈረጀው ህወሀትም በበኩሉ ድል እየቀናው እንደሆነ ሲገልጽ ቆይቷል። ያስቀመጣቸው ቅድመ ሁኔታዎች በኢትዮጵያ መንግስት ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በአ አመራሮቹ አማካኝነት አመልክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ ቢ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤንኤስስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። አሁን ራዲዮ በቴሌቪዥን ነው ጉዳዩ። ቀድሞ የጀመረውን ቪኦ ቪኦኤ ጋቢናን ተከታተሉ። በዚህ በዋናው ስርጭ ስርጭታችንም አድማጮች በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶችም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ተከታተሉ። አሁን የስቱዲዮ ሰዓታችን አድማጮች ከምሽቱ ሁለት ሰዓት ከአርባ አንድ ያመለክታል። እዚህ ግድም በሙዚቃ ፋታ እንወስዳለን። ወንዲማክ ነው የሚጫወትልን።

it's We're the the will ወንዲ ማክ አባዳማ ሲል ነበር የተጫወተልን። ወንዲ ማክን ለግሩም ስልቱ አመሰግናለሁ። አድማጮች፣ ሌላ ማሳሰቢያም አለን። በአድማጮች መስኮት በፕሮግራሞቻችንና ሌሎች አስፈላጊ ባላችኋቸው ርዕሰ ጉዳዮች፣ አዎንታዊ ፋይዳ ባላቸው ጉዳዮች ላይ እያተኮሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር በሚጠፋበት ወይንም እየጠፋ ባለበት ጦርነትና ግጭት በበረከተበት በአሁኑ ወቅት ገንቢና ከስድብ ከዘለፋና ሌሎችን ከማንቋሸሽ የነጹ አስተያየቶችን ነው እንድትልኩልን በመላክም እንድትሳተፉ የምናበረታታው የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። የነጻው የስልክ መስመራችንም በቅርቡ እንደ ተዘጋጀ ወይም እንደ ቀድሞ አገልግሎት መስጠት እንደሚጀምር ከወዲሁ መግለጽ እንወዳለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ተከታዩ ሳምንታዊው ሴቶችና ቤተሰብ ዶክተር የኔ አሰግድ ገና በልጅነት ዕድሜያቸው ነው ወደ ቤልጅየም በመጓዝ በውጭ አገር ያደጉ ኢትዮጵያዊ ምሁር ናቸው። ከ28 ዓመታት በላይ የተባበሩት መንግስታት ድርጅት ተቋማት እንዲሁም የአውሮፓ ህብረትን ጨምሮ በሌሎች ዓለም አቀፍ ድርጅቶችና ተቋማት ውስጥ የአመራር ክህሎት ስልጠና ሲሰጡ የቆዩት። ከዚህ ቀደም ሶስት የተለያዩ የጥናት ጽሑፎችን አሳትመዋል። በቅርቡም አራተኛ መጽሐፋቸው ሊዲንግ ዊዝ ሄርት ወይም በግርድፍ ትርጉሙ ከልብ መምራት የተሰኘ መጽሐፍ ለህትመት ያበቁት መጽሐፉ ዶክተር የንያስ ሰግድ ከአመታት በፊት ጥናታቸውን ሲሰሩ ያነጋገሯቸው እንደ ደቡብ አፍሪካው መሪ ሲሪል ራማፎሳ የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን እንዲሁም ሌሎች የተለያዩ የሀገራት መሪዎችን ባነጋገሩበት ወቅት በግላቸው ያዩትንም ጨምሮ ከጭውውቶቻቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ልቀት ጭምር የሚያስረዳ ነው ትለናለች ሄደን ገረመው። ዶክተር የንያስ ያስግድን በመጽሐፉ ዙሪያ ያወያጀችበትን ስትዘረዝር መጽሐፉን ለመጽሐፍ ምን እንዳነሳሳቸው በሚያስረዱበት ነው የሚጀምሩት። ይህ መጽሐፍ ከሌላው ስራ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራ በት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ የነበረ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፍ ያለሁ እና ዶክትሬትን ሰርቼ ስጨርስ ትልቁ ችግር ምንድን ነበር? ማሳጠር ነበረ እና ቢያንስ ወደ ሰባት መቶ ገጽ ደረሰ እና አሁን ግን ሳስበው ኦኬ ለምንድን ነው እንደዛ የረዘመው? የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘውትን ትምህርት ማግኘት እንዲችል፣ ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን የራሱን ህይወት ብቻ የሚመራም ሰው ቢሆን ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው። እስቲ ጥቂት ስለ ጥናቱ ይዘት እያስረዱን። ጥናቱ ምን ላይ ነበር የተሰራው? በፈረንጅ አቆጣጠር በሁለት ሺህ አስር ነው ነበር የጥናቱ የፒኤችዲው ታይትል የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው እነዚህ አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎች እና ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል፣ በአለም ደረጃ መወዳደር እንድንችል ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያን የተነጋገር ነው። የጥናቱ ውጤትና ግኝትስ ምን ይመስላል? አንድ ሰው ሲወለድ እንዲሁም አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል፣ ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል፣ ያለውን ደግሞ ማዳበር ይችላል። መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም፣ የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀመረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው በዛሬ ቀን ምን ምንድን ነው ማድረግ የምፈልገው የአሁኑ አመት ምንድን ነው መፈጸም የምፈልገው በህይወት ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናደርገው የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ደህና ትቶ ያልፋል። እንግዲህ እርስዎ የአሁኑን የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናን እና ሌሎችም በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይሄንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት? ሁሉም ጋ ያየሁት ነገር ምንድን ነው? አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው? ሁሉም አንድ አይነት ነገር ምንድን ነው ያላቸው ቢባል፣ እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ። ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም። የእውነት ማዳመጥ፣ ይሄ ሰው ምን ሊለኝ፣ ምን ልትለኝ ነው የምትሞክረው? ሁለተኛው፣ ሌላ ደግሞ ምንድን ነበረ ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገር የሆነ ለዓለም ሆነ ማቅረብ እችላለሁ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዚ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም ማንንም። በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አደ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ሊሆን ይችላል። እነ መንገድ አሁን ብዙ ስናየው አለም ላይ ሜዲቴሽን፣ ጽሞና ጊዜ አላቸው እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ህይወት፣ በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ። አመራር ችሎታቸው አይደለም ግን ሌላ አሁን ዩሱ ንዱር በዓለም የታወቀ ሙዚቀኛ ነው። በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው። የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል? አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም አገር ብንሆን የምንም እጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞ የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብሎ የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታልና እስቲ ጥቂት ስለዚህ ነገር አጫውቱኝ። እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድሃጎ ነው የሚባሉ እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው ማቃቸው ቶማስ ሳንካራ እና የነበሩት ካቢኔት እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። ፕሬዚደንት ሳንካራ ሲገደሉ ሰላሳ ሰባት አመታቸው ነው። የተገደሉበትም ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ድሀ ሀገር ናት፣ መርቼዲስ ለሚኒስቴር አይቻልም ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስቴሮችን ምን ይሏቸው ነበረ የሆነ ፕሮግራም ወይ በሚጻፉ ጊዜ ኦኬ እንሄድ ይሉና ገበያ ጋ ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ፣ አስረዷቸው እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ያው ተገደሉ እና ማዳም ዦዜፊን ወድ ሪያጎ የዛሬ ሶስት አራት አመት ይሆናል። በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድራጎ ስንገናኝ፣ ዞሮ ዞሮ የው ከሰላሳ አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ የመጣው ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንትን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው ሲነግሩኝ፣ ምንድን ነው የሚያሳዝንሽ ነገር አሉኝ። አጽሙ ሲመረመሩ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ፣ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው። ዶክተር የኔ ያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ። እኔም ኤደንን ለግሩም ዝግጅቷ አመሰግናለሁ። አድማጮች አሁን አሜሪካና ህዝቧ በኮቪድ-19 ሳቢያ ያለፈውን ዓመት የዘለሉት የተወዳጁ የኒውዮርክ ታይምስ የአደባባይ ጎዳና ላይ ዮጋ መርሃ ግብር ታዳሚዎች ዘንድሮ ተሰባስበዋል። ቆንጂታየ ለአሜሪካና ህዝቧ እንዲይዘዋለች ዩናይትድ ስቴትስ ኒውዮርክ ከተማ እጅግ ከፍተኛ የሰው የንግድ የመኪና ወዘተ እንቅስቃሴ በሚበዛበት ታይምስ ስኩዌር ላይ በየአመቱ ከሀገሪቱ ዙሪያ ከውጭ ሀገርም ጭምር በሺዎች የተቆጠሩ የዮጋ አፍቃሪዎች ወይም አዘውታሪዎች የሚካፈሉበት ሳልስቲስ ዮጋ የተባለ ፕሮግራም ይከናወናል። ዕለቱ የሚውለውም በሰሜኑ ንፍቀ ክበብ ፀሐይ ብርሃኗን ለበርካታ ሰዓታት በምትሰጥበት ዕለት ይሆናል። ብዙ ዓመታት ያስቆጠረና የተሳታፊዎቹም ቁጥር በየዓመቱ እየጨመረ የመጣ ተወዳጅ ዝግጅት ነው። ባለፈው ዓመት ብቻ በኮቪድ-19 ምክንያት ተቋርጦ ዘንድሮ ባለፈው ሰኔ ወር ውስጥ አፍቃሪዎቹን ሲያስተናግድ ውሏል፣ አምሽቷል። ወደ ሁለት ሺህ የሚሆኑ መሀል ታይምስ ስኩዌር ላይ የዮጋ ትምህርትና እንቅስቃሴ ሲሰሩ ውለዋል። ዮጋ ትንፋሽን በመቆጣጠር በጸሎት በተለዩ አካላዊ እንቅስቃሴዎችና አቀማመጥ የሚከናወን የሂንዶዎች መንፈሳዊና ስነ ስርአታዊ አስተምሮ ሲሆን ብዙዎች ለጤናና ለመንፈስ መዝናናት አዘውትረው የሚጠቀሙበት ነው። ባለፈው ሰኔ መጨረሻም ታዲያ በሺዎች የተቆጠሩት ተሳታፊዎች ኒውዮርኩ አደባባይ ላይ አንዲት ትንሽ ምንጣፍ፣ ውሃቸውንና መልካም መንፈሳቸውን ብቻ ይዘው ከጠዋቱ አንድ ሰዓት ያነሱ እስከ ምሽቱ አራት ሰዓት ድረስ ቆይተዋል። በዘንድሮው ሳልስቲስ ዮጋ 2500 ሰዎች በጋለው አስፋልት ላይ ማህበራዊ ርቀታቸውን በጠበቀ መንገድ ምንጣፎቻቸውን ደርድረው በዝግጅቱ ተካፍለዋል። በአካል ለመገኘት ያልቻሉቱ ደግሞ በኢንተርኔት አማካይነት ተቀላቅለዋቸዋል። ቲጄ ዊሊያምስ ከአዘጋጆቹ አንዱ ነው። የታይምስ ስኩዌሩ ዝግጅታችን መሪ ቃል ተራራ ጫፍ ላይ ሆኖ ጸጥታና እርጋታ ለማግኘት ቀላል ነው፣ ታይምስ ስኩዌር መሃል ሆኖ ግን ይከብዳል ይላል። ከኮቪድ-19 በፊት የታዳሚው ብዛት አስር ሺህ ይደርስ እንደነበረ ቲጄ ይናገራል። ሌላው መስራች ዳግላስ ስቲዋርት በበኩሉ ከ19 ዓመታት በፊት ይህንን ፕሮግራም ስንጀምር ሶስት ሰው ብቻ ነው የመጣልን ሲል ያስታውሳል። በዚህ እብደት መሃል ዮጋ መስራት እንዴት ይቻላል የሚለው ጥያቄ ሁልጊዜም የሚነሳ ነገር ነው። ትልቁ ችግርም እሱ ይመስለኛል። ነገር ግን ዓመቱ እየጨመረ በሄደ መጠን ሰውም እየለመደው መጥቷል። ባህል እየሆነ ነው። በየዓመቱ ጓደኞቻቸውን፣ ቤተሰቦቻቸውን ይዘው የሚመጡ አሉ። የዕለቱ ዓመታዊ መርሃ ግብር ለዮጋ ጀማሪዎችም ለበቁትም ዮጊዎች ጭምር በመልክ በመልኩ የተሰናዳ ሲሆን አስተማሪዎቹም በየሰዓቱ በፈረቃ ሲቀያየሩ ቆይተዋል። ተሬሳ ለዚሁ ስትል ከምትኖርበት ከሌላ የዩናይትድ ስቴትስ አካባቢ እንደ ተጓዘች ነው የምትናገረው። And obviously with everything that's happened, it's very different this year. The city itself በየአመቱ እመጣ ነበረ። አሁን ግን ያው ያለው ሁኔታ የዘንድሮን በጣም የተለየ አድርጎታል። ከተማዋ ራሷ ከበፊቱ ለየት ብላለች። ግን ዝግጅቱ በጣም ጥሩ ነው። አስተማሪዎቹም ጥሩ ናቸው። እኔ ከዲሲን የመጣሁት ስለመጣው በጣም ደስ ብሎኛል። ሌላዋ ወጣቷ ኤሚኮም እንዲሁ በጉጉት ስትጠብቀው እንደቆየች ትናገራለች። እኔ ቤቴ ውስጥ ዮጋ ሰራለሁ። አንዳንድ ጊዜ ደግሞ ውጪ በሚደረጉ የዮጋ ትምህርት ዝግጅቶች ላይ መካፈል ደስ ይለኛል። ትልቅ ከተማ ውስጥ ያውም ታይምስ ስኩዌር ላይ ዮጋ ዝግጅት ላይ መካፈል ግሩም እድል ነው። እኔም ለዚያ ስል ነው የመጣሁት። የኒውዮርክ ታይምስ ስኩዌሩ የበጋ ዮጋ ፕሮግራም ያ ስፍራ በየዓመቱ በአዲስ ዓመት ዋዜማ ከሚያስተናግደው ሕዝብና ከሆታው እንዲሁም ከጭፋሮው እጅግ የተለየ ነው። እዚህ ጋር ጸጥታና አርምሞ ውስጥን ማዳመጥን የመረጡ ናቸው የተሰበሰቡት። በተለይ የዘንድሮው ካለፈውም እጅጉን የተለየ እንደሆነ አያጠራጥርም። ከተሳታፊዎቹ መካከል አንዳንዶቹ አስራ አምስት ወራት ሙሉ ከከረሙበት አእምሮዊ ሰላምን የሚረብሽ ሁኔታ ተንፈስ ለማለት እንደመጡ ነው የሚናገሩትና፣ ቆንጅ ይታየን። ለዝግጅቷ አመሰግናለሁ። አድማጮች፣ ስርጭታችን አበቃ። ደህና አድሩ።